የባህል መድረክ። አሁን አሁን ወደ መዝናኛ ቦታዎች ጎራ ብለን የምናስተውለው ነገር ቢኖር ሰዎች እየተኮራረፉ ይመስላሉ። እንደ ድሮው ሰብሰብ ብለው ሁካታና ጨዋታ ሳይሆን ብቻ ዝም ብለው ዝም ነው። ሁለት ፍቅረኛ ሞችም ሆነው እንደ ድሮው የፍቅር ወሬ ከማውራት ይልቅ ብቻ ዝም ብለው በራሳቸው ዓለም ናቸው። በእጅ ስልካቸው በፌስቡክ፣ በቫይበር ወይም በሌላ ከሌላ ከርቀት ቦታ ላይ ካለ ሰው ጋር ያወራሉ። ይህ ሁኔታ በባህላችንና ከስነ ልቦናም አንጻር ያለው ጉዳት እንመለከታለን። የስነ ልቦና ምሁር ትንታኔ ይሰጡበታል። አብራችሁን በመሆን እንድትከታተሉ የምጋብዛችሁ ዝግጅቱን አጠናቅሬ የማቀርብላችሁ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። ወጣት አማኑኤል ዘለቀ ይባላል። የአዲስ አበባ ከተማ ነዋሪ ነው። የማህበራዊ መገናኛዎች አሉታዊ ጎናቸው የያዘ ነበለ እንደሆነ ትዝብቱን እንዲህ አካፍሎናል። ሶሻል ሚዲያ የራሱ የሆነ ጠንካራ ጎን ጥሩ ነገር አለው። በርቅ ይታወቃል። ራስን ከቴክኖሎጂ ጋር አብዴት ማድረግ ነው። ነገር ግን ህጻናት ጅስ በአሁኑ ሰዓት ራስ እንኳን ምሳ፣ ራት ቀርቦላቸው የማይበልበት ሁኔታ ነው ያለው። በዛ ተጠምዶ ማለት ነው። ከቤተሰቦቻቸው የሚያሳልፉት ጊዜ ኦልሞስ ኦልሞስ ዜሮ ነው። ምንም ነገር የለ ማለት ይቻላል። በትላልቅ ሰዎችና በአዋቂዎች ደግሞ ምንድን ነው? እኛ የራሳችን የሆነ እሴቶች አሉን። እኛ የራሳችን የሆነ ባህሎች አሉን። አብሮ መብላት፣ አብሮ መጫወት፣ አብሮ ባህልን መካፈል፣ አብሮ ችግሮችን መካፈል፣ አብሮ ደስታዎችን መካፈል። ይህ የሆነ ሳለ በአሁኑ ሰዓት ግን ምንድነው የዚህ እየታየ ያለው ኦልሞስት፣ አንድ ላይ እንኳን ተቀምጠው አዋቂዎችም አንድ ላይ ተቀምጠው በሶሻል ሚዲያ በኢንተርኔት በኢሜል በፌስቡክ ራሳቸውን ጠምደው እርስ በራሳቸው የማይነጋገሩበት ሁኔታ ላይ ደርሰዋል። ይህ ደግሞ ምናልባት በማህበራዊ ኑሯችን በትልቁ አፌክት ያደርጓል ብዬ አስባለሁ። ወጣቶች ላይም ጭምር ማለት ነው። የማየው ነገር ሁለት ፍቅረኛሞች ሁለት መዝናኛ ቦታ ላይ ሄዱና ወንድየው በራሱ የሆነ ዓለም ላይ ይገባል፣ እሷም በራሷ የሆነ ዓለም ይገባሉ። ስለዚህ ምንድነው ነው ይሄ ሶሻል ሚዲያው ያመጣው ኢፌክት ነው ማለት ነው። ይህም በፍቅር ዓለም ላይ ምናልባት የራሱ የሆነ አሉታዊ የሆነ ተጽእኖ አለው ብዬ አስባለሁ። አቶ ሰለሞን ገብረ መድህን የተባሉ የአዲስ አበባ ከተማ ነዋሪ በበኩላቸው ተከታይን ብለውናል። ፌስቡክም ትዊተርም ሌሎች ሶሻል ሚዲያዎችም እጠቀማለሁ ምንድነው ጥሩ ነገር አለው፣ መጥፎ ነገርም አለው። ግን መጥፎ ሳይሉ እየበዛ እየመጣ ነው ያለው። ምክንያቱ ታዝበህ እንደሆነ አንዳንድ ጊዜ የሆነ ቦታ ላይ ሰብሰብ ብሎ ድሮ ስማርትፎኖች ከመምጣታቸው በፊት ሰዎች ሰብሰብ ብሎ ቁም ነገር ሲያወሩ፣ ወይ ስለሆነ ኢሻ አንስቶ ሲከራከሩ፣ ወይ ሲስቁ ሲጫወቱ ነበር ምታያቸው። አሁን ግን ሶስት አራት ሰዎቹ ነው ሰብሰው ብለው አንድ ቃድ እንኳን አይቀያየሩ፣ ቅርብ ለቅርብ ሆነው ከሩቅ ሰው ጋር ካለ ሰው ነው የሚያወሩትና ቻት የሚያረጉት። ስለዚህ ቴክኖሎጂው ቅርብ እያራራቀ የሩቅ እያቀራረበ ያለ ይመስለኛልና ፌስት ፌስ ያለውን ቻት የምታደርገው በማይሎች ርቀት ካለው ጋር እንትን የሆነ ነውና ሰውን እያራራቀ ነው ያለው ብዬ ነው የማስበው። ሌላው ደግሞ ደካማ ጎኑ ወይ ደግሞ መጥፎ ሳይድ ብዬ የታዘብኩት ልጆች ላይ ነው። ልጆች፣ ህጻናት ላይ የምታስበው አንዳንድ ጊዜ ስናስበው እኔ ራሴ ቤት ስገባ ልጆች ሞባይል ምናምን ይቀሙኛል፣ ጌም ይጫወታል ብለን የምታስበው እና አንዳንዴ ስታያቸው ግን ከጌም አልፈው እነሱን ፌስቡክ መጠቀም ጀምረዋል። ስለምንድን ነው የሚያወሩት ከማንጋ ነው እያወሩ ያሉት? ራሱ ጥያቄ ምልክት ውስጥ የሚገባ ነገር ነው እና ደካማ ጎኑ ነው በብዛት እየታዘብኩ ያለሁት በዚህ በኩል። በዚህ ዙሪያ የስነ ልቦና ምሁር አነጋግረናል። አቶ ዮሐንስ ፍስሐ ይባላሉ። በመቀለ ዩኒቨርሲቲ የስነ ልቦና አስተማሪ ናቸው። አቶ ዮሐንስ ፍስሐ የመጀመሪያና ሁለተኛ ዲግሪያቸው በስነ ልቦና ሰርቷል። አሁን ደግሞ ሶስተኛ ዲግሪያቸው በዚሁ እየሰሩ ይገኛሉ። የስነ ልቦናው ምሁር አቶ ዮሐንስ ፍስሐ በተለይ በኤሌክትሮኒክ መሳሪያዎች የሚካሄዱ ጨዋታዎች በህፃናት ስነ ልቦና እያሳደሩት ያለው አሉታዊ ጫና ላይም ምርምር አካሂደዋል። አቶ ዮሐንስ የማህበራዊ ተግባቦት መሳሪያዎች በዓለም አቀፍ ደረጃ እንዲሁም በአገራችን ያለው አጠቃላይ ሁኔታ እንዲህ ያብራራሉ። ጊዜ ያመጣቸው ሁኔታዎችን በመከተል ላይ የሚከሰቱ ለውጦች ይኖራሉ። ይህንን በምናነሳበት ወቅት ሶስት ነገሮችን ግምት ውስጥ ልናስገባ ነው ማለት ነው። አንደኛው ባህል ነው የሚሆነው። ሁለተኛው የተግባቦት ጉዳይ በዛ ባህል ምን ይመስላል የሚለው ነው ሶስተኛው ለውጥ የሚለውን ነገር ነው አሁን ይዘን የምንሄደው። ከዚህ አንጻር ቅድም እንደጠቀስከው በከተሞቻችን በተለይ ወጣቶች፣ እንዲሁም አዋቂዎች ከዛም አልፎ ምናልባት ሕፃናት በሕፃን እድሜ ውስጥ ያሉ አጠቃላይ ሰዎች የዚህ ተጠቃሚዎች በመሆናቸው ድሮና ዘንድሮ የሚል ነገር ውስጥ እንድንገባ አድርጎናል ማለት እንችላለን። ለምሳሌ ድሮ መልስ ሰላምታ የሚለው ነገር በሳምንት በሁለት ሳምንት የሚሆንበት ጊዜ ነበር። አሁን በየደቂቃዎቹ በየአምስት ደቂቃ በየአንድ ሰዓቱ የሚጠየቅበት ሁኔታ ውስጥ ነው ያለው። አሁን ጊዜ የለውም። አሁን የኮሚኒኬሽን ወይ ደግሞ የተግባቦት መሳሪያዎች ድሮ ከኛ የራቁ ነበሩ። አሁን እኛ እጅ ውስጥ ነው ያሉት። ይዘናቸው ነው የምንዞረው አሁን ግንኙነታችን ከጅምላ ወይ ደግሞ ጅምላ ብለው ምናልባት የአማርኛውን እንዴት እንደሚገልጸው ጅምላ ኮሌክቲቭ ከሆነ አኗኗር ወይ ደግሞ አጠቃ ማህበራዊ ከሆነ ማህበራዊነታችንን አንተስም ግን በጅምላ ከመኖር ወደ ግለሰባዊ የሆነ ነገር አለ። የቦታ ርቀት የሚል ነገር ድሮ ሰዎች በአካባቢያቸው ይኖሩ ነበር፣ አሁን ግን ርቀት የሚል ነገር አለ። እነዚህን ነገሮችን በምታስብበት ጊዜ በእነዚህ ለውጦች ምክንያት እንግዲህ ግለሰቦች፣ ቡድኖች በአጠቃላይ ህብረተሰቡ ምን እንደሚያስብ ምን እንደሚያደርግ የሚለውጡት በመሆኑ በኢትዮጵያ ውስጥም በከተሞቻችን በተለያዩ ቦታዎች የዚህ ለውጥ ሁኔታዎች ይታያሉ። ግልጽ ነው። ይሄ ምንድን ነው ያመጣው የሚለውን ነገር ወደ በኋላ እንመጣበታለን። ለምሳሌ የተለያዩ የመዝናኛ ቦታዎች ላይ ሰዎች ምናልባት የግል ኮምፒውተሮቻቸውን ወይ ደግሞ ሞባይሎቻቸውን ሲጠቀሙና የጋራ የሚባል ነገር እስኪጠፋ ድረስ ዓይን ለዓይን መተያየት፣ አብሮ መሳቅ፣ አብሮ መጫወት የሚል ነገር ያለመኖር ምልክቶች እየታዩ መሆናቸው፣ ቅድም ካልነው ይሄ ቴክኖሎጂ የምንለው ነገር አብዛኛውን ጊዜ አዎንታዊውን ነገር ነው ዲስከስ የምናደርገው ወይ ደግሞ የምንወያየው። እነዚህ ቅድም የጠቀስናቸው ነገሮች ግን በቁጥጥር ስር ካልዋሉ አሉ ወይ ደግሞ ግምት ውስጥ ካልገቡ ግን አሉታዊ የሆነ ነገር አሉታዊ የሆነ ጫና ሊያደርሱ እንደሚችሉ ዓለም አቀፋዊ ጥናቶች ያሳያሉ። ምናልባት በኢትዮጵያ ደረጃ ያለው ለውጥ እንግዲህ እንደምታውቀው አዎንታዊ የሆኑ ነገሮችን ከዲስከስ ከማድረግ ከመዘርዘር ያለፈ ያለበትን ቁልጭ ያለ እና ግልጽ የሆነ ሁኔታ ግን ይታወቃል የሚል እምነት የለኝም። ምናልባት እኔ እስከማውቀው ድረስ ካየሁት ድረስ አንዳንድ ተመሳሳይ ጥናቶችም አካሂደን ነበረ ከአራት አምስት ዓመት በፊት ይሄ የህፃናት እና የነዚህ የጌሞች የምንላቸው የጨዋታ አጠቃቀም በሚል ዙሪያ እና ይህን ያህል በጣም ግልጽ የሆነ በዚህ ሁኔታ ላይ እንገኛለን የሚል ነገር ያለ አይመስለኝም። ከእንግዲህ በኋላ ግን ይሰራበት ይሆናል ወይ ደግሞ ያሉት ተጠናክረው ይቀጥላሉ የሚል እምነት ነው ያለኝ። አጠቃላይ ሁኔታው እንግዲህ ቅድም እንዳልኩት ምናልባት በወጣቶች በውጭ ብቻ ሳይሆን ወደ ትዳር ወደ ቤት ስትገባ ያለው ሁኔታ ምን ይመስላል የሚለውንም አብሮ ማየት ይቻላል እና ይሄ ነው ማለት የሚቻለው። የዚህ ዘመን አመጣሽ ቴክኖሎጂ አጠቃቀም በሰዎች ሥነልቦና ላይ ያለው አሉታዊ ጫና አስመልክተው አቶ ዮሐንስ ሲገልጹ በሰዎች ሥነልቦና እንግዲህ ሥነልቦና ስንል የሰው አስተሳሰብ የሰው ድርጊት እና የሰው ስሜት ነው ሶስቱንም የያዘ ነው አንዱ ለአንዱ ያለውን ነገር የማየት ሁኔታ ነው ስነ ልቦና የምንለው ያ ከሆነ ለምሳሌ ባህላችንን ውሰድ የኛ ባህል አይን ለአይን መተያየት ወይ ደግሞ ይሄ በእንግሊዝኛ አይ ኮንታክት የምንለው የአይን ግንኙነት ከእንግዳ ጋር ትንሽ ለስለስ ያለ ይሆናል ለምታቀው ለምትወደው ለምትቀርበው ሰው ግን በጣም ያን ማየት የመውደድ የማፍቀር የመገናኘት ምልክት ነው። ስለዚህ ይሄ ቅድም ያልናቸው አጠቃቀሞች ደግሞ በጣም በአብዛሀ ጊዜ የራስህን የራስ ዓለም ውስጥ የራሱ ሰውየው ወይ ሴትየዋ የራሷ ዓለም ውስጥ ወይ ወጣቱ እንዲኖር ስለሚያደርግ ይሄ በሚቀርብበት ጊዜ በሁለቱም ሰዎች መሀል የሚኖረውን ግንኙነት ምን ሊያደርገው እንደሚችል መገመት አያቀትም። ለምሳሌ አንድ ሌላ መጨመር እንችላለን። ለምንወደው ሰው የምንሰጠው ጊዜ ነው። አሁን ያ የሰጠነው ጊዜ ከምንወደው ሰው ቀይረን ሌላ የምንወደው ነገር ከቅርባችን አሁን ቅርብ ያለውን እየተውን ሩቅ ላለው ወይ መኖር ጀምረናል። ስለዚህ ቅርብ ያለውን እየተውን ሩቅ ያለውን ነገር የምንዳስስ ከሆነ በሰዎች ግንኙነት፣ በሰዎች ተግባቦት፣ በሰዎች ፍቅር፣ በሰዎች የሰዎች እንግዲህ ሰው ሊያደርጋቸው የሚችል ነገርን ከግዑዝኛ ነገር የመቀየር ነገር ሊኖር ይችላል። ከዚህም አልፎ ምናልባት ሌሎች ስሜታዊ የሆኑ ነገሮች ለምሳሌ፣ አንድ የጠና ጥናት የሚያሳየው ለረጅም ሰዓት የቴክኖሎጂ ውጤቶችን የሚጠቀሙ ሕፃናት የሰዎችን ስሜት ማንበብ አይችሉም፣ ቁጣን መረዳት አይችሉም፣ ደስታን መረዳት አይችሉም የሚል ምልክት ያለው ምንም እንኳ የተጠናቀቀ ጥናት ባይሆንም እንዲህ አይነት ሁኔታዎች ሊኖሩት እንደሚችሉ ሌላ ይሄ ራስን አለመቆጣጠር እንግዲህ ጉብዙ ነገር ሴትዮዋን ወይ ደግሞ ሰውየውን ይመራዋል። እንግዲህ ሱስ ማለት እንደምናውቀው ከኖርማል ወይ ደግሞ ከተለመደው የህይወት መስመር ውስጥ እንድትወጣ ጣልቃ የሚገባ ነገር፣ በስራ ላይ ጣልቃ የሚገባ፣ በማፍቀር ላይ ጣልቃ የሚገባ፣ በሰዎች መውደድ ላይ ጣልቃ የሚገባ ነው። እንግዲህ ሰዎች ለሁለት ነገር ነው የሚፈጠሩት ለማፍቀር እና ሙያቸውን ለማፍቀር፣ ሰውን ለማፍቀር ወይ ደግሞ ስራ ለመስራት ነው ከትንሽ እስከ ትልቅ በሁለቱም መሀል ጣልቃ እንዲገባ፣ የጊዜ አጠቃቀም ችግር እንዲኖር፣ ከዚህም በቁጥጥር ስር የመዋል ስሜት እንዲሰማቸው፣ ራሳቸውን መግዛት እንዳይችሉ፣ እንዲሁም የልጆችና የወላጆች ግንኙነት እንግዲህ ጨዋታ፣ ሳቅ፣ ስቶሪቴሊንግ ወይ ደግሞ ይሄ ተረት ተረት መናገር ውሎን መዘከር የሚሉ ነገሮች የሚቀሩ ከሆነ ከግለሰብ እስከ ቤተሰብ እንዲሁም ከቤተሰብ እንግዲህ ቤተሰብ የህብረተሰብ መሰረት ከሆነ ህብረተሰቡንም የማወክ በትንሹም ቢሆን የማወክ ነገር ሊኖረው እንደሚችል እንደዚህ አይነት ስነልቦናዊ ጫናዎች፣ ባህሪያዊ ጫናዎች እና ስሜታዊ ጫናዎች ሊኖሯቸው ሊኖሩት እንደሚችሉ እና መፍትሄ እንደሚያስፈልገው ነው እንግዲህ ጥናቶቹ የሚሰጡ የማህበራዊ የተግባቦት መሳሪያዎች አጠቃቀም በተለይ በህፃናትና ወጣቶች ስነልቦና ላይ እያሳደረ ያለውን አልታዊ ጫና ለመከላከል ምን መደረግ አለበት? አልናቸው የስነልቦና ምሁሩ አቶ ዮሐንስን እንግዲህ በዚህ ጉዳይ ላይ ያለንበት ሁኔታ ግልጽና ድምር ውጤት ያለው ሁኔታ እኔ ምናልባት ከተሳሳትኩ ልታረም እችላለሁ፣ ያለበት ሁኔታ ብዙ ጊዜ ስለ አዎንታው ነው። እንግዲህ ካለን ሁኔታ አንጻር የግድ ነው ስለ ያሉት ጥቅሞች ያመጣው ፋይዳ ነው እና መፍትሄዎቹ መሆን ያለበት አንደኛው ቅድም ያልኩት ነው። በግልጽ ያለንበት ሁኔታ ሊያሳውቅ የሚችል ጥናት በግለሰብ በቤተሰብ ደረጃ ከዛም በተለያዩ ክልሎች ከከተሞች ከገጠር አንጻር ያለንበት ሁኔታ መታወቅ ይኖርበታል ነው ከዛ አንጻር ግን ምንድን ነው አንድ ሰው እንግዲህ የሩቅ መቆጣጠሪያ ነገር ከመቻሉ በፊት ራስን መቆጣጠር ነው መቻል ያለበት እና ህፃናት በቤተሰብ ደረጃ ባልና ሚስት ፍቅረኞች ራሳቸውን የመግዛት ነገር እንዲያዳብሩ ጊዜያቸውን በአግባቡ መጠቀም እነዚህ የህይወት ክህሎቶች የምንላቸው ላይፍ ስኪልስ የምንላቸው ነገሮች በእንደዚህ አይነት ሁኔታ ውስጥ እነዚያ ያልናቸው ቴክኖሎጂዎች አሉታዊ ጫናቸው እንዳይበዛ ለመቀነስ እና ብሎም ከተቻለ ለማስወገድ የሚቻልበት ሁኔታ ሌላ ግን በቤተሰብ ደረጃ ምንድን ነው ሊኖር የሚገባው መፍትሄ ህግና ደንብ ማውጣት ነው ሩልስ የምንላቸው ለምሳሌ መቼ ነው ልጆች ኮምፒውተር የሚጠቀሙት መቼ ነው ጌም ሞባይል የሚጫወቱት መቼ ነው ቻት የሚያደርጉት እንዲሁም ፍቅረኞችም በቤታቸው ውስጥ ባልና ሚስት ሊሆን ይችላል፣ ወይ ደግሞ በሻይ ቤት ዙሪያ መቼ ነው መጠቀም ያለባቸው የሚለውን ነገር ህግና ደንብ በማውጣት ለዚህ ህግና ደንብ ተገዢ በመሆን ካሉት አሉታዊ ነገሮች መውጣት ይቻላል ነው። ቅድም እንዳልኩት የወላጅና የልጆች ግንኙነትንም ማስተካከል መቻል ከተቻለ ኮምፒውተሮቹን ቤት ውስጥ አሁን ኑሯችን ምናልባት የተሻሻለ ሰዎች ጥሩ ደረጃ ላይ የሚገኙ ሰዎች እነዚህ በፊፍ የሚገኙበት ሁኔታ ሊኖር ስለሚችል ልጆቹ ምን እየተጠቀሙ ነው? መቼ ሰዓት ላይ ይጠቀማሉ? መቼ ይተኛሉ? የትምህርት ሰዓታቸውን እንዴት፣ እንቅልፍ ሰዓታቸውን እንዴት ሊቀንስ ይችላል? ትምህርት ቤት ሄዶስ በትክክል መከታተል ይችላል ወይ? የሚያዩቸው ፊልሞችና ሌሎች ጌሞችስ በባህሪያቸው ላይ በስሜታቸው ላይ ሊያመጣው የሚችል ነገር ምንድን ነው የሚለው ነገር ሴንትራል ሎኬሽን ያስፈልጋል። የመቆጣጠሪያ ዘዴ ወላጆች ያስፈልጋል፣ አስፈላጊ ከሆነ የሚዘጋበት አስፈላጊ ሲሆን የሚከፈትበት ሁኔታ። ትምህርት ቤትም በተመሳሳይ ሁኔታ በፍቅረኞች ደግሞ ቅድም ያልኩ በቁጥጥር ስር ያለመዋል እና ራስን የመቆጣጠር ክሎት በማሳደግ ይዟቸው የሚመጡ ከስሜት ከአስተሳሰብ እና ከድርጊት ጋር የተያያዙ ችግሮችን መቅረፍ ይቻላል የሚል እምነት ነው ያለኝ። ከዚህ ጋር በተያያዘ አንድ ቀልድ ሰማንና ልናካፍላችሁ ወደድን። ሰውየው በፌስቡክ ሱስ ተጠምዷል። እንዳጋጣሚ የእጅ ስልካቸው ይሰረቃሉ። ታዲያ በሌላ ስልክ ደውለው ሌባውን ስልካቸውን እንዲመልስላቸው በዚህ በፌስቡክ የተጠመዱ መሆናቸውን ገልጸው፣ እባክህ እባክህ መልስልኝ ብለው ለማግባባት ይደውላሉ። ሀሎ እባክህ እባክህ ወንድሜ፣ በፌስቡክ አምላክ ይዣሃለሁ ስልኬን መልስልኝ አሉት። ሌባው ደግሞ ምን ቢል ጥሩ ነው? ጸሎት ላይ ነኝ፣ ጸሎት ላይ ነኝ ላቸው ይባላል። ባቀረብነው ዝግጅት ፈታ ዘና ብላችሁ ቁም ነገር እንደቀሰማችሁ ተስፋ እናደርጋለን። ማብራሪያውን በመስጠት ለተባበሩን የስነ ልቦና ምሁር አቶ ዮሐንስ ፍስሐን በእናንተው ስም አመስግኜ የምትሰናበታችሁ ዝግጅቱን አጠናቅሬ ያቀረብኩላችሁ የዮሐንስ ገብረ እግዚአብሔር ነበርኩ። መልካም ሳምንት።